የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ አራተኛ የወንጀል ችሎት በሽብር ወንጀል ተከሰው እስር ቤት ውስጥ ስለሞቱት ስለ አቶ አየለ በየነ ሞትና የሞታቸውን ምክንያት ከሚመለከተው ሆስፒታል ማስረጃ እንዲያቀርብ ለአዲስ አበባ ማረሚያ ቤት ጥብቅ ትእዛዝ አስተላልፏል። ክሱም እንዲቀጥል ተወስኗል። የትእዛዙን አፈጻጸም ውጤት ለመጠበቅ ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አመሃ ተከታዩን ልኳል። ፍርድ ቤቱ ተመሳሳይ ትእዛዝ ቀደም ብሎ ሰጥቶ የነበረ ቢሆንም ትናንት በዋለው ችሎት እንደተስተዋለው የአዲስ አበባ ማረሚያ ቤት የተሰጠውን ትእዛዝ አልፈ አልፈጸመም። የተከሳሽ አቶ አየለ በየነን አሟሟት ይገልጻል የተባለ ከማረሚያ ቤቱ ጠቅላላ ሆስፒታል የመጣ ማስረጃ በችሎት ተነቦ የነበረ ቢሆንም ፍርድ ቤቱ ይህንን ማስረጃ ያልተቀበለ መሆኑን ዛሬ በሰጣቸውና ጥብቅ ናቸው ባላቸው ትእዛዞች አመልክተዋል። በዚሁ መሰረት ፍርድ ቤቱ ዛሬ በሰጣቸው ትእዛዞች በእርግጥ አቶ አየለ በየነ ነጋሳ የተባሉ ተከሳሽ መሞታቸውን የሚያረጋግጥ የሞታቸው ምክንያት ምን እንደሆነ በትክክል የሚያሳይ ማስረጃ ከሚመለከተውና ስልጣን ካለው ሆስፒታል የአዲስ አበባ ማረሚያ ቤት እንዲያቀርብ ትዕዛዝ ሰጥቷል። ማረሚያ ቤቱ የአስከሬን ምርመራ እንዲደረግ ፍርድ ቤቱ ትዕዛዝ ለአዲስ አበባ ፖሊስ ኮሚሽን እንዲጻፍለት ያቀረበው ጥያቄም ተቀባይነት አላገኘም። ስለሆነም በሕግ ጥላ ስር በቁጥጥሩ ስር የሚገኙ ታራሚዎችን ደህንነት የመጠበቅ ኃላፊነት ያለው ማረሚያ ቤቱ በመሆኑ ማስረጃ የማቅረብ ሸክሙም የራሱ ነው ሲል ከሚመለከተው አካል የምርመራውን ውጤት እንዲያቀርብ ፍርድ ቤቱ ትዛዝ ሰጥቷል። በተጨማሪም ከሟች ተከሳሽ አባሪዎች መካከል አንደኛ ተከሳሽ አቶ መልካሙ ክንፉ ሕክምና ተከልክያለሁ ብለው አቤቱታቸውን በማቅረባቸው ተፈላጊውን ሕክምና ወደሚያገኙበት ተቋም እንዲላኩ ትእዛዝ ሰጥቷል። ፍርድ ቤቱ በመጨረሻም ክሱ ሳይቋረጥ ባለበት ደረጃ እንዲቀጥል ገልጾ የተሰጡ ትእዛዞችን አፈጻጸም ለመጠበቅ ለነሐሴ ዘጠኝ ቀን 2009 ዓ ም ቀጠሮ ሰጥቷል። የተሰጠውን ትእዛዝ አስመልክቶ የተጠርጣሪዎቹን ጠበቃ አቶ ወንድሙ ኢብሳን ጠይቄያቸው ነበረ። ሞት በምንም አይነት ምክንያት ይመጣል፣ ተፈጥሯዊም ሆነ ምንም ሆነ፣ ዞሮ ዞሮ አሁን በህግ ሂደት አካሄዱ ላይ አሁን የተሰጠው ትእዛዝ ተገቢ ነው ምክንያቱም የሞተበትን ምክንያት ሆስፒታሉ ነው ማወቅ መግለጽ አለበት። ሆስፒታሉ ደግሞ ለቅሊንጦ ማረሚያ ቤት፣ ለጉዳዩ ባለቤት ይገልጻል። ቅሊንጦ ማረሚያ ቤት ለሆስፒታል ነው የሰጠው፣ ሆስፒታል ደግሞ ለፌዴራል ፖሊስ ነው የሰጠው። ፌዴራል ፖሊሱ ደግሞ የት አድርሶ የአስከሬን ምርመራ ውጤትን ከነ ሰነዱ ማቅረቡ እና ፍርድ ቤቱም ይህንን ትእዛዝ መስጠቱ ተገቢ አይቀካኝ ነው ብዬ ነው። የሟች አቶ አየለ በየነ ባለቤት ወይዘሮ ሰላም ውድነ በበኩላቸው ባለቤታቸው ህይወታቸው ከማለፉ በፊት ያጋጠማቸውን ለቪኦኤ ገልጸዋል። በነበረበት ሰዓት ወቅት በወቅቱ ህክምና ማግኘት በሚገባው ሰዓት ላይ ህክምና ሳያገኝ በሳምንቱ ሪፈር በተባለ በሳምንቱ እሱም በእኔ ጉትጎታ ሂጄ ቢሮ ድረስ ሂጄ ጎትጉቼ በእኔ ጉትጎታ ነው። ማረሚያ ቤት ጤና ጣቢያ የሚባል አለ፣ ቃሊቲ አካባቢ እዛ ነው ህክምና እንዲያገኝ የተደረገው። መጀመሪያ በሶስት ነው እኔን አመመኝ ያለኝ እንደታመመ፣ ሪፈርም የተባለው በሶስት ነው። ግን በሶስት ሪፈር ተብሎ እስከዛ ድረስ ግን እዛው ማረሚያ ቤቱ ላይ ፓራስታሞል እየሰጡ ለብዙ ቀን አቆይተውታል። ሳይወስዱት በሰባት ነው እኔ ከራክሬ ለእዛም ስንት ቁሙ ብዬ በቢሮ ገብቼ ወደ ተሻለ ህክምና እንዲያገኝ ተብሎ የራሳቸው ጤና ጣቢያ ላይ የወሰዱት እዛ ማረሚያ ቤት ጤና ጣቢያ አለ። እዛ ሄደ። እዛም በሰባት ተኝቶ እስከ አስራ አራቱ ድረስ እዛ ህክምና ሲደረግለት ነበር። ሰኞ ዕለት ማለትም በአስር ጥርሱ እንዲነጠል ተደርጓል። እሱ የሚለኝ ምትነው ነው የሚለው አይናገርም። መናገር አይችልም በወቅቱ ግን በምልክት ነው የሚያሳይኝ። እነርሱ ምንድን ሆን ከስለው በእጁ ነው የሚያሳይኝ፣ እንደዚህ ነው እያለ የቦርሱ ምልክት ነው የሚያሳይኝ። የዛሬውን የፍርድ ቤት ትዕዛዝ በተመለከተም አስተያየታቸውን ሰጥተው ነበረ። እርግጥ የዛሬ የፍርድ ቤቱ ትዕዛዝ እኔ ፈልገዋለሁ። በዚህ ደረጃ አዞ ማረሚያ ቤቱ በምን እንደሞተ ኬትን ብሎ አምጥቶ መረጃው ለፍርድ ቤቱ ስት ከተገኘ ያ ፍትህ የሚሰጠው አካል በትክክል ነጭ ብቱን ይዞ ፍትህ የሚሰጠን ከሆነ ምክንያቱም ከፍትህ እናገኘው ከህግ ነው። ያንን ህግ የሚያስገኝልን ከሆነ ትእዛዙ ጥሩ ነው። መጮስ ካለብኝ ደረጃ ድረስ መጮስ ስለምፈልግ ማለት ነው። ምክንያት የልጅነት ባሌን የልጅ አባትን ያጣሁት ከሟች አቶ አየለ ጋር እነ መልካሙ ክንፉ በሚል መዝገብ አቃቢ ህግ ክስ የመሠረተባቸው በጠቅላላ ስምንት ሰዎች ናቸው። የአቃቢ ህግ ክስ እንደሚያመለክተው ተከሳሾች የኦነግን የሽብር ተልእኮና ዓላማ በመቀበል በህቡ በሴል በመደራጀት ተሳታፊ በመሆናቸው በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት በሽብርተኛ ድርጅት ውስጥ በማናቸውም መልኩ መሳተፍ ወንጀል ተከሰዋል። አቃቢ ሕግ ክሱን ያቀረበው ባለፈው ግንቦት ወር መጀመሪያ ላይ ቢሆንም ታሳሪዎቹ ማዕከላዊ ተብሎ በሚታወቀው ወንጀል ምርመራ ተቋም ለዘጠኝ ወራት ያህል መቆየታቸውንና ስቃይ እንደተፈጸመባቸው ለፍርድ ቤቱ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ I love that.